ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ ሊያሳስ ማረ ደግሞ የድምፅና ምስል ቅንብሩን ያከናውናል ዛሬ ምሽት ዘለግ ያለውን ጊዜያችንን የሚሸፍነው በውጭ ሀገራት ከሚኖሩ ወጣት ትውልድ ኢትዮጵያን ጋር የምናደርገው ቆይታ ነው ዛሬ የምንወያይበትን ጉዳይና ተወያዮችን ተመልሼ አስተዋውቃለሁ ከአንድ ዓመት ለተሻገረ ጊዜ ኢትዮጵያ በጦርነትና ጦርነትን በተከተሉ አስከፊ ገጽታዎች ውስጥ ሰንብታለች። የሀገሪቱ ዘርፈ ብዙ ጉዳት ቆሞ ሰላም እንዲሰፍን ዓለም አቀፍ ተቋማት ጥሪ ሲያደርጉ ሰንብተዋል። ለመሆኑ ኢትዮጵያ ውስጥ ያለውን ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ሁነት በተመለከተ ተጽዕኖ ፈጣሪ ድምፃቸውን በማሰማት የሚታወቁት በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን መሆን አለበት ሰላም የሰፈነባት የዜጎች መብት የተከበረባት ኢትዮጵያን ለመገማትስ በውጭ ሀገራት የሚኖሩ ወጣቶች ምን ማድረግ አለባቸው? በእነዚህና ተያያዥ ጉዳዮች ላይ ሀሳባቸውን እንዲያጋሩን ሁለት የለውጥ አቀንቃኞችን ጋብዣለሁ። የመጀመሪያው እንግዳዬ ኢትዮጵያን በተመለከቱ መድረኮች አስተባባሪነቱና የለውጥ አቀንቃኝነቱ በርካቶች ያውቁታል። የኢትዮጵያ ሰላምና አንድነት ማኅበር ውስጥም አባል የሆነው ካሌብ አማረ የመጀመሪያ እንግዳዬ ነው። ካሌብ እንኳን ወደ ውይይታችን በሰላም መጣ። በጣም አመሰግናለሁ ሀብታሙ። እኔም ከልብ አመሰግናለሁ ወደ ውይይቱ ስለጋበዝከኝ። በጣም እናመሰግናለን ነው። ሁለተኛውም እንግዳ ደግሞ ተመስገን መንግስቱ ነው። ተመስገን ነዋሪነቱ በሰሜን ካሮላይና ሲሆን የለውጥ አቀንቃኝና የሰብአዊ መብት ተሟጋች ነው። ኢትዮጵያ ውስጥ የደረሱ ሰብአዊ ጥሰቶችን ጨምሮ የፍትህ አይን ሊያገኙ የሚገቡ ጉዳዮችን በመጠቆም ኃላፊነታቸውን እየተወጡ ካሉ ወጣቶች መካከል አንዱ ነው። ተመስገን አንተንም በእጅጉ አመሰግናለሁ። እንኳን ወደ ውይይታችን በሰላም መጣ እኔም አመሰግናለሁ በጣም ስለጋበት በጣም አመሰግናለሁ። ካሌብና ተመስገን እንግዲህ ሁለታችሁም ትውልድ ኢትዮጵያንን በተለያየ አጋጣሚ የማግኘት እድል ያገኛችሁ ይመስለኛል። በሀገሪት የነበረው ጦርነት በትውልድ ኢትዮጵያን ላይ የፈጠረውን ስሜት ለመገምገም ሀብታም ያገኛችሁ ይመስለኛል። ጦርነቱ እዚህ ባለው የኢትዮጵያ ማህበረሰብ ዘንድ በስነልቦና፣ በኢኮኖሚ እንዲሁም ደግሞ በርስ በርስ ግንኙነቱ የፈጠረው ጫናን እንዴት ትገልጹታላችሁ? የተመለከታችሁትን ያያችሁትን ከራሳችሁ ልምድ ተነስታችሁ ለአድማጮች እንድታጋሩን ይሁን። ካሌብ፣ ከአንተ ልጀምር። እሺ፣ በድጋሚ ከልብ አመሰግናለሁ። እንግዲህ ጦርነቱን አስመልክቶ በስነ ልቦና፣ በኢኮኖሚና በተለያዩ ተያያዥነት ባላቸው ችግሮች በኢትዮጵያ ከፍተኛ ችግር እንደፈጠረ እናውቃለን። ግን እዚህ በውጭ ሀገር በምንኖርበት አካባቢ ምናልባት ከፍተኛ በኢኮኖሚው ቢባል ኢትዮጵያውያኖች። ኢትዮጵያ ውስጥ ያለውን ሌሎች ኢኮኖሚያዊ ችግሮች እንዳንወጣ በዚህ በጦርነቱ ዙሪያ ብቻ በተመለከተ ወደ አንድ ሳይደድ በመሆን አላስፈላጊ የሆነ የኢኮኖሚ ብክነት በኢትዮጵያ ውስጥ እንደጠፋ ሁሉ በዚህም ጠፍቷል የሚል እምነት አለኝ። ከዛ ባሻገር በህዝባዊ ግንኙነቱ በተመለከተ ህዝባዊ ግንኙነቱ እንግዲህ ባለፉት ሰላሳ አመታት በተለይ በዚህ ብሔር ተኮር ፖለቲካ በተያያዘው ከመጣ ጊዜ ጀምሮ ያመጣቸው ጠባሳዎች አሉ። እነዚህ ጠባሳዎች የተባባሱ በመሄድ ዛሬ በዚህ በውጭ ሀገር ያለው ማህበረሰብ በፖለቲካ ብቻ ሳይሆን በተለያዩ ኢትዮጵያውያን ነክ በሆኑ ኢትዮጵያ ውስጥ በሚደረጉ እንቅስቃሴዎች መተባበር ብቻ ሳይሆን እዚህም በማህበራዊ ህይወት ጭምር አብሮ በተለያዩ ጉዳዮች ላይ እንዳይቆም ራሱን የኔና ያንተ ብሔር ወይም ደግሞ እነሱና እኛ በሚል እየለያየ አብሮ ላለመቆም ወርቶታል የሚል እምነት አለኝ። ይሄ ጉዳት ደግሞ ከስነ ልቦና ጭምር እያንዳንዱ ማህበረሰብ ከነ ቤተሰቡ ጥላቻን የሚያስከትል በእውነተኛ ላይ ያልተመረኮዘ ስለሆነ ጥላቻ ላይ ተመረኮዘ ስለሆነ ራሱን የሆነ ከፍተኛ የሆነ የስነ ልቦና ጉዳት አለው ብዬ ገምታለሁ። እጅግ በጣም አመሰግናለሁ። ካሌብ ተመስገን፣ ወደ አንተ ልምጣና በተለያዩ መድረኮች ላይና በተለያዩ የሰባዊ መብት ረገጣዎችን በሚያጋልጡ እንዲሁም ደግሞ በተለያዩ የመብት ጥያቄዎች መድረኩ ላይ አይቻለሁ። አንተን በመሰሉ ወጣቶች ላይ ኢትዮጵያ ውስጥ የተካሄደው ጦርነት ምን አይነት ጫናዎችን ፈጥሯል? በአጠቃላይ ደግሞ እዚህ በሚኖሩ ትውልድ ኢትዮጵያውያን ዘንድ ባለው ግንኙነትም ሆነ ቀደም ብለን በጠቀስናቸው በስነ ልቦናውም ሊሆን ይችላል በኢኮኖሚ ጋር ተያይዘው ምን አይነት ጫና ፈጥሯል ብለህ ታስባለህ? አመሰግናለሁ ሀብታሙ እንግዲህ የጦርነት ምንም ጥሩ ውጤት ያለውም ይሄ በአጠቃላይ ማንኛውም ማህበረሰብ ሊረዳው የሚችለው ነገር ነው እኛው የኢትዮጵያው ጉዳይ ደግሞ ስንመጣ በተለይም አንተም እንደ እንደጠቀስከው ያለፉትን እንደዚህ ሀያ ወራት እንደዚህ የሚሆነው የጦርነት ዋና አክቲቭ የሆነው የጦርነት ጊዜ ብዙ የሥነ ልቦና ጉዳዮችን የማህበረሰብ ትስስር ጉዳዮችን የኢኮኖሚ ጉዳዮችን ተጽዕኖ ፈሮብናል ግን ይሄ አክቲቭ የሆነው የጦርነት ጊዜ ከዛ ቀደም ብሎ የነበሩ እንዲሁ በማህበረሰቡ በደንብ እያያቸው ያልነበሩ ትንሽ ጦርነቶች ነበሩ፣ መፈናቀሎች ነበሩ። ዜጎች በማንነታቸው በነገድ ማንነታቸው ይፈናቀሉ ነበር፣ ይሳደዱ ነበር፣ ይገደሉ ነበር እና ይሄ አጠቃላይ የማህበረሰብ ቀውሱ ከጦርነቱ ጋር ተያይዞ ብቻ ነው የሚል እምነት የለኝም። ከዛም ቀደም ብሎ የነበረው የፖለቲካ አሬንጅመንት ይሄ የኢትኒክ ፌዴራሊዝሙ የፈጠረው ችግር ሕገ መንግስቱ የፈጠረው ችግር ከዛም ቀደም ብሎ ብዙ ዛም የተፈጠሩ ብዙ ጉዳዮች ነበሩ። አጠቃላይ ግን ሰብሰብ ስናደርገው የጦርነቱ ሁኔታ ደግሞ አጠቃላይ እነዛን ሁሉ ሲከሰቱ የነበሩ ትንንሽ ሊባሉ የሚችሉ ጦርነቶችን አጠቃላይ ምስሉን እንድናይ አስችሎናል ብዬ አስባለሁ። እና የጦርነቱ ሁኔታ እኔ በግሌ በግሌ በቤተሰብ ደረጃ አፌክትድ የሆንኩበት ነው። ቤተሰቦቼ ተፈናቅለዋል። ከቤተሰብም በሞት ያጣሁት አለ። በቅርብ ማውቃቸው ጓደኞቼ የጦርነቱ አካል ነበሩ። የቆሰሉ አሉ፣ የሞቱ አሉ። እንግዲህ በግሌ ምን ያህል ይሄ ምን አይነት ተጽዕኖ ሊፈጥርብኝ እንደሚችል መገመት ይቻላል። የእኔ እያልኩም ማውራው ይሄ የእያንዳንዳችን ወጣቶች እዚህ በውጭ የምንኖር ወጣቶች ታሪክ ስለሆነ ነው። ስለዚህ ይሄ በቤተሰብ ደረጃ በአፌክት የሆንበት የተጠቃንበት ጉዳይ ነው። ወደ ኢኮኖሚ ጉዳይ ስንመጣ ምንም ጥያቄ የለውም። ብዙ አይነት ከሁለቱም ወገን ከፍተኛ የሆነ ውድመት ነው የደረሰው። የጦርነት ጊዜ የልማት እንቅስቃሴ የመሳሰሉት ጉዳዮች ሊሰሩ አይችሉም። ከዛ ባለፈ ደግሞ በጦርነቱ ሂደት ከፍተኛ የሆኑ የመሰረተ ልማት ውድመቶች ነበሩ። እንግዲህ እነዛን ሁሉ መልሶ የመገንባቱ ነገር ደግሞ ሌላ ኃላፊነት ነው። ግን ከዛም በላይ እኛ እዚህ አሁን በጦርነቱ ሂደት ውስጥ አክቲቭሊ በንቃት ስንሳተፍበት የነበረው የአማራ ኢመርጀንሲ እንደሚባል የሚባል አንድ ፕሮጀክት አቋቁመን በጦርነቱ ምክንያት የተፈናቀሉ ወገኖቻችን እንግዲህ ሁላችሁም እንደምታውቁት በሚሊዮን የሚቆጠሩ ዜጎች ናቸው የተፈናቀሉትና ለእነሱ ለመጠለያ ለምግብ እና አፋጣኝ ምንድን ነው እርዳታ ለሚያስፈልጋቸው እሱን ለማስተባበር ወደ ሁለት ሚሊዮን ዶላር የአሜሪካን ዶላር ለማሰባሰብ ችለናል። ይሄ እንግዲህ እያንዳንዱ እዚህ ከውጭ የሚኖረው ኢትዮጵያዊ ከእለት ኩርሱ ከጎጆ ወገኖቹ ይድረስልኝ ብሎ የሚያዋጣው ነው ማለት ነው እና ምናልባትም ይሄ አገር ሰላም የሆን ኑሮ ለአገር ግንባታ ለትምህርት ቤት ግንባታ እና ለሌሎችም የመሰረተ ልማት ግንባታዎች ሊሆን ይችል የነበረ የኢኮኖሚ ፍሰት ነው ማለት ነው በእንደዚህ አይነት ሁኔታ እየዋለ ያለው እና አጠቃላይ የጦርነት ሂደት እንደው በጥቂቱ ሲገለጽ ይሄን ይመስላል። ግን በጣም ሰፋ ያለ ነገር ነው። ብዙ ብዙ ጉዳት ነው ያደረሰብን። በጣም አመሰግናለሁ ተመስገን። ሁላችሁም እንግዲህ ከአንድ ዓመት የተሻገረው ጦርነት በኢትዮጵያውያን አገር ውስጥ በሚኖሩ ኢትዮጵያውያን ላይ ብቻ ሳይሆን እዚህም አገር ባሉ በትውልድ ኢትዮጵያውያን ላይ የጣለውን ጫና አንስታችኋል። ዳግም በኢትዮጵያ ሰላም እንዲሰፍን የዜጎች መሰረታዊ መብቶች እንዲጠበቁ በማድረግ ረገድ በውጭ ሀገራት የሚኖሩ ትውልድ ኢትዮጵያውያን እናንተን የመሰሉ ወጣቶች ያላቸውን አቅም እንዴት ትገመግሙታላችሁ? ምን መደረግ አለበት ብላህ ታስባላችሁ? ካሌብ ወደ አንተ ልመለስ። እሺ ከልብ አመሰግናለሁ። ጦርነቱ ያደረሰብንን ውድመት አይተናል። በተለይ በእንደኔ አይነት ትውልድ ውስጥ ያለ ጦርነቶች አንድ ሁለት ያዩቷል። በኢትዮጵያው ሲመጣ ይሄ በጣም አሳዛኝ ነው። ከምንም በላይ የዜጎች የህይወት ማጣት፣ የንብረት መውደድ እና መውደቅ እና የሀገሪቱ ኢኮኖሚ በአጠቃይ እንደ ሀገር ብዙ የተጎዳ ናቸው። በርካታ ጉዳዮች ቢኖርም በዘለቄታው ያልተፈቱ ችግሮች አሉ እና አንድ በጣም ወሳኝነት አድርገን ልናሰምረው የሚገባ ነገር አለ ብዬ እገምታለሁ ምክንያቱም ይህን ጦርነት ምንድን ነው ያስገባን የሚለውን ጥያቄ መመለስ አለብን። ይህን ጥያቄ ካልመለስን ዳግም ጦርነት የማይመጣበት ምንም ምክንያት የለም። የጊዜ ጉዳይ ነው እንጂ እዚህ ጦርነት ውስጥ የገባ ነው ባለፉት ሰላሳ ዓመታት ውስጥ በነበረው ቅድም ወንድሜም እንዳለው የነበረው የፖለቲካ አቀራረጽ ነው። ይሄ ፖለቲካ እኛና እነሱ የሚለውን እንዲፈጥርና ኢትዮጵያዊነት ፈጽሞ እንዲጠፋ ሰዎች ራሳቸውን ባላረጋገጡት ምናልባት በቋንቋ ደረጃ ይሆናል ራሳቸው ያደረጉት ባልተረጋገጠ በሳይንስም በየትኛው መልኩ ባልተረጋገጠ መልኩ ራሳቸውን በብሄር እንዲወክሉ እየተገደ ያንተና የኔ አይነት ስሜት ውስጥ በመግባታቸው ነው። ይሄ በኢትዮጵያውያኖች ውስጥ መግባቱ ብቻ ሳይሆን መንግስት በስትራክቸር ደረጃ ቀርጾት፣ በመንግስት አወቃቀር ደረጃ ቀርጾት ያስመጠው በመሆኑ ፖለቲካው ለውጥ የዛሬ ሶስት አመት በመጣበት ጊዜ ህወሓት የሚባለው የትግራይን እወክላለሁ የሚለው በኢትዮጵያ ውስጥ ስልጣንን ይዞ የነበረው ኃይል መልሶ ወደ ስልጣን ለመምጣት ያደረገው ጦርነት ነው እና እንዲህ አይነት ጦርነት የተገባው እና ይሄ ጦርነት መንስኤው ብሄር ተኮር የሆነው የፖለቲካ ስሜት መሆኑን ምንም ሳናወላዳ መረዳት አለብን። ኢትዮጵያኖች በጣም እድለኞች በመሆናችን የኢትዮጵያ ህዝብ እንደኔ እንደኔ በመንግስትና ባሉ ግጋቶች ተጠብቆ የቆየ ሳይሆን እስከአሁንም ድረስ ያቆያቸው ከፍተኛ ሴቶች አሉ። በሃይማኖትም፣ በማህበራዊ ትስስርም በትውልድም ያቆያቸው ትስስሮች አሉ። እነዛ ናቸው ያቆዩት። እነዛ ተጠናክረው እንዲቀጥሉ ምንም በማያወላዳ መልኩ በመጀመሪያ ደረጃ ኢትዮጵያዊነትን ማስቀደም መቻል አለብን። ይህም ማለት ግን ግለሰቦችን በሃይማኖት ይወክለናል በሚሉት ብሄር፣ እንትን፣ ነገድ እና ማንነት ስሜታቸውን መንካት ማለት አይደለም። ያን ሆኖ ግን ከዚህ ጦርነት ውስጥ ድጋሚ ላለመግባት ይሄንን ማሰብ መቻል አለብን። ይሄ ደግሞ በውጭ ሀገር የምንኖር ኢትዮጵያውያኖች ብቻ ሳንሆን ኢትዮጵያ ውስጥም ያለው መንግስትን፣ ጨምሮ በተለይ መንግስትን ይመለከታል ማህበረሰቡ ሊያሰምርበት የሚገባ ጉዳይ ነው ብዬ የምገምተው። አለበለዚያ ጦርነት ውስጥ የማንገባበት ምንም አይነት ሌሎች ማረጋገጫ የለም ብዬ ነው የምገምተው። በሁለተኛ ደረጃ ማሰብ ያለብን ኢትዮጵያ ውስጥ የመጣውን ችግር የተወጣ ነው በኢትዮጵያዊነት ቆመን ነው እስካሁንም ድረስ አሁንም በርካታ ችግሮች ከፊታችን ተደቅነዋል። ግን ቢያንስ ቢያንስ ቆመን የተወጣ ነው። እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ ምናምን ሆኖ ሳይሆን በኢትዮጵያዊነት ነው ይህንን ችግር አሁንም መሻገር የምንችለው ወደፊትም መሻገር የምንችለው በኢትዮጵያዊነት መሆኑን ተረድተን ከዚህ በፊትም በታሪክ የምንረዳው ታሪኮቻችን ከሚገባ በላይ የሚያስገነዝቡን የአድዋን ታሪክ ብናይ፣ የተለያዩ የትውልድን ታሪክ ብናይ ኢትዮጵያኖች በጋራ ሲቆሙ ነው ከችግሮቻቸው ሊላቀቁ የሚችሉት። ይሄ ደግሞ ኮመን ሴንስ ነው ይሄ በኢትዮጵያኖች ትስስር መሀል ያለው ትስስር የተለየ አይደለም። እኛ እዚህ ሀገር የምንኖርበት ላይ ሰዎች በዜግነት ነው የሚታዩት፣ እና ይህንን ከግምት በማስገባት ከአሁን በኋላ ራሳችንን ከመከፋፈል መታቀም መቻል አለብን ብዬ ግምታለሁ። ይህን ደግሞ ፖለቲካው አካባቢ ብቻ አይደለም ማህበራዊ ህይወት ውስጥ ቤተክርስቲያን ውስጥ ይሆናል ማህበራዊ ተቋማቶች ይሆናል። ይህንን ከሚገባ መጫወት አለባቸው ሚናውን መጫወት አለባቸው ብዬ ገምታለሁ። ሌላው ሚዲያዎች ናቸው። ምናልባት በሀገር ውስጥም ብዙ አይነት ኃላፊነት ያለባቸው ተቋማቶች እና ግለሰቦች እንዳሉ ሁሉ በዚህ በውጭ ሀገርም ያሉት ሚዲያዎች ይህንን ችግር ልንወጣ የምንችለው አንድ ወገን አንድ ሳይል ሆነን ሳይሆን፣ ስሜትም በመኮርኮር ሳይሆን በኢትዮጵያ አይነት ላይ ቆመናና መሆኑን ተገንዝበን የሚሞተውም ኢትዮጵያዊ የሚቆስለውም ኢትዮጵያዊ መሆኑን የሁላችንም ቁስል ነው የእኔ ቁስል ነው ብለን ተገንዝበን በዚህ ላይ መስራት አለብን ብዬ ገምታለሁ። ከምንም በላይ ከዚህ ጦርነት አንዱ የተማርነው ነገር ምንድን ነው ብዬ የምገምተው ብዙዎቻችን ከሀገርና ከህዝብና ከንብረት መውደድ በላይ ቅፍ ነስቶን ሰላም ነስቶን የነበረ እና ምናልባት የስነ ልቦና አደጋ በጣም አድርሶብን የነበረው ኢትዮጵያ ትቀጥላለች አትቀጥል የሚለው ነገር ነበር። እዚህ ጥያቄ ውስጥ ሊከተል የቻለው ብዬ የምገምተው ብሄር ተኮር የሆነው የፖለቲካ አመለካከትና በግለሰብ ደረጃ ደግሞ እዚህም ውጭ ሀገር ድረስ ራሳችንን በብሄር ተኮር ጉዳዮች ላይ ስለከፋፈልን ነው። ከዚህ ጉዳይ መውጣት አማራጭ ሳይሆን ግዴታ ነው ብዬ ነው የማስበው። ኢትዮጵያዊነት ላይ ቆሞ መነጋገር መቻል አለብን ብዬ ነው የምገምተው። ይሄ መሰበክ አለበት። ይሄ በወጣቱ ውስጥ መካሄድ መቻል አለበት። ይሄ በማህበራዊ ጉዳዮች ላይ ከሚገባ በላይ ስራ መስራት አለበት ብዬ እገምታለሁ። ይሄንን የምናደርግ ከሆነ ችግሮቻችንን፣ ሌሎች ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮቻችንን በርካታ ናቸው፣ ተዘልቆ የማያልቁ ናቸው። ፖለቲካዊ ችግሮቻችንንም በጋራ አብረን መወጣት እንችላለን ብዬ እገምታለሁ። ይሄ ካልተሰራ ግን አሁንም ማህበረሰባችንም ሀገራችንም አደጋ ውስጥ ናት ብዬ ነው የምገምተው። በጣም አመሰግናለሁ። ካ ተመስገን፣ ወደ አንተ ልዙርና ቀደም ብለ የነገርከን ያነሳሳኸው ነገር አለ። በተለይ የሰብአዊ ድጋፎችን በመስጠት የተጎዱትን መልሶ በማቋቋም ሊሆን ይችላል። በሌሎች ጉዳዮች በትውልድ ኢትዮጵያውያን ዘንድ የተጀመሩ እንቅስቃሴዎች አሉ። ከዛ ጎን ለጎን ግን ትውልድ ኢትዮጵያውያን ነባር ሰላምን ወደ ማህበረሰቡ ዘንድ መልሶ ለማምጣት ምን አይነት አቅም አሉ ብለህ ታስባለህ? ያላቸውን አቅምስ እንዴት ትገመግመዋለህ? በእርግጥ ቀደም ብለው ካሌብ የነካከው ነገር አለ። ማንሳትም ያለብን መርሳትም የሌለብን ነገር በዚህ ጦርነት ውስጥ ትውልድ ኢትዮጵያውያን እዚህ የሚኖሩት በተለያዩ መንገዶች ደግሞ አንዳንዴ በማባባስ ደረጃ እና ነገሮችን መስመር እንዲያልፉ በማድረግ ረገድ ያላችሁ አስተዋጽኦም ሲነሳ ነበረ። ያንን በመቀነስ ረገድስ ምን መደረግ አለ ትላለህ? አመሰግናለው። እንግዲህ እዚህ በውጭ የሚኖረው ትውልድ ኢትዮጵያዊ በአገሩ ጉዳይ ላይ በጎም የሆነ ነው፣ በበጎም በመጥፎም ተጽዕኖ ሊኖረው ይችላል። ወደዛ ከመግባቴ በፊት የኢትዮጵያ በመሰረታዊ ሁኔታ እንዲለወጥ ከፈለግን ምን መደረግ አለበት የሚለውን ሀሳብ ተወሰነ ደረጃ ብነካው ጥሩ ይሆናል። ምክንያቱም ለዛ አስተዋጽኦ ነው የምናደርገው። በውጭ የሚኖረው ለዛ ኢትዮጵያ ውስጥ ለሚኖረው እንቅስቃሴ ድጋፍ ያደርጋል እንጂ ዋና የለውጥ መሪ ሊሆን ስማይችል፣ በለውጥ ደረጃ ሊሰራ የሚገባው ነገር ምንድን ነው የሚለውን ትንሽ ዳሰስ ማድረግ ያስፈልጋል። ቀደም ብለን እንዳነሳ ነው ሁለታችንም ተወያዮች የኢትዮጵያ መሰረታዊ ችግር የሚቀዳው ይሄ ከህገ መንግስትና የነገድ ተኮር ከሆነው የፌዴራል አሬንጅመንት ነው ብዬ ነው የማስበው። ሰዎች ዜጎች በማንነታቸው በዜግነታቸው የሚታወቁበት ሀገር አይደለም። በነገድ ማንነታቸው የሚታወቁበት ሀገር ነው። በህገ መንግስት ደረጃ በዛ ደረጃ የተቀረጸ ሀገር ነው። ከኢትዮጵያ ውስጥ እንደው ቁጥሩን ካላሳነስኩት ከአንድ ሶስተኝ የሚሆነውን የህብረተሰብ ክፍል በነገድ ማንነቱ የነገድ ማንነቱ ይሄ ነው ተብሎ ዲፋይን ስለማይደረግ ወይም ደግሞ የሚኖርበት የፌዴራል ይሄ ክልል የሚባለው ህገ መንግስት ስለማያውቀው ከአንድ ሶስተኛ በላይ የሚሆነው ኢትዮጵያዊ ምንም አይነት የፖለቲካ ውክልና የለውም። ይህን ቁጥር አሳንሸው ሊሆን ይችላል። ሰው በእንዲህ አይነት ሁኔታ እያለን አንድ የሆነ ክልል ለሆነ ክልል ለሆነ የማህበረሰብ ክፍል ብቻ የሚገባ ነው በሚል በህገ መንግስት በተቀረጸበት ሀገር እየኖርን ምንም አይነት አሁን የምንነጋገርባቸው ርዕሰ ጉዳዮች የጦርነት ጉዳይ፣ የግጭት ጉዳይ፣ የጄኖሳይድ ጉዳይ፣ የእርስ በርስ ግጭት ጉዳይ ይቆማል ብለን ማሰብ የለብንም ራሳችንን ልናሞኝ ካልሆነ በስተቀር እና መሰረታዊው ችግር የሚቀዳው እዛ ላይ ነው። ያንን ደግሞ ለመቀየር ጥሩ እድል ነበረ። በተለይ ያለፉት አራት ዓመታት የዶክተር አብይ አስተዳደር ወደ ስልጣን የመጣበት አጋጣሚ፣ የህወት አገዛዝ ከአራት ኪሎ ወጥቶ ወደ መቀሌ የሸሸበት አጋጣሚ በኢትዮጵያ ታሪክ ይሄንን የህገ መንግስት ጉዳይና አጠቃላይ የኤትኒክ አሬንጅመንቱን ጉዳይ ለመቀየር ትልቅ እድል የፈጠረ ነበረ። ዶክተር አብይ በኢትዮጵያ ታሪክ ከፍተኛውን የህዝብ ድጋፍ ያገኙ ከየትኛውም ህብረተሰብ ክፍል ከወጣቱ፣ ከአዋቂው በእምነት ብንል በነገድ ብንል በየትኛውም የህብረተሰብ ክፍል ብዙሀኑን ድጋፍ ያገኙ መሪው ነበሩ። ይሁንና ያለፉት አራት ዓመታት የዶክተር አብይ አስተዳደር ያሳየን ነገር ቢኖር ያ የተሰጠው ድጋፍና ለውጥ ሊመጣ ይችላል፣ መሰረታዊ የሆነውን የሀገሪቱን ችግር ሊለውጥ ይችላል ተብሎ ታስቦ የተሰጠው ድጋፍ በእርግጥም ስህተት እንደነበረ እና መክሸፉን ነው ያሳየን። ስለዚህ መሰረታዊው ነገር የሚነሳው ይሄ የኤትኒክ አረንጅመንቱ ይሄ ህገ መንግስቱ ጉዳይ ከዛ ባለፈ ደግሞ ያንን ለመቀየር የሚችል መንግስት ወይም ደግሞ ስርዓት ማምጣት ሲቻል ነው መሰረታዊ ለውጥ መጣ ማለት የምንችለውና ያለፉት አራት ዓመታት የዶክተር አብይ አስተዳደር ይህንን ማድረግ እንደማይችል ምናልባትም ደግሞ ከህወሓትም በባሰ የህወሓት መረሽ ከነበረው ኢህአዴግን በባሰ የአሁን ኦህዴድ መራሹ የብልጽግና አስተዳደር ከዛም በከፋ መልኩ የኢትኒክ አሬንጅመንቱን እንደሚፈልገውና ፕሮቴክት እንደሚያደርገው ነው በተግባር እያሳዩን ያሉት። አዳዲስ ክልሎች እየተፈጠሩ ነው እና የመሳሰሉት ጉዳዮችን እያየን ነው። ከህገ መንግስቱ ጋር በተገናኝ የሚነሱ ጥያቄዎችን ለአንድ ማህበረሰብ ብለን ልንቀይራ እንችልም እንደሚሉ በግልጽ በአደባባይ የሚነገሩ ነገሮችን ነው የምንሰማው እና ህገ መንግስቱን የመከላከል ይህን አሬንጅመንቱን የመንከባከቡ ጉዳይ በዶክተር አብይ አስተዳደር እንደውም የበለጠ ከኋትም የበለጠ ሰፊ ሆኖ ነው እያየን ያለ ነው። ስለዚህ መሰረታዊ ጥያቄ እዛ ላይ ነው የሚነሳው ማለት ነው። ያንን ግን ለመለወጥ የማህበረሰቡ እንቅስቃሴ የሚወስነው አገር ቤት ያለው ተመስገን፣ በጣም ይቅርታ ስላቋረጥኩህ የ ያለን ጊዜ እየተጠናቀቀ ስለሆነ አብረካ አንድ የምትመልሰው ጥያቄ ልምዘዝና ወደ ማጠቃላይ ሀሳቦቻችሁ ይሄዳለሁ። ቀደም ብሎ ላይ የጠቀስከው እንዳለ ሆኖ አሁን አንተም ሆነ ካሌብ የምትኖሩበት ዩናይትድ ስቴትስ የተለያዩ ቅራኔዎችና ዓመታትን ያሳለፉ ግጭቶችን በመፍታት ረገድ የተገበሯቸው መላዎች ነበሩ። እነዛም በመተግበር ረገድ ሊሆን ይችላል። በአጠቃላይ ደግሞ እናንተ ኢትዮጵያ ውስጥ አሁን ያለውን ሁኔታ በመልካም ለመለወጥ ያስችሏቸዋል ከምትሏቸው ሀሳቦች መካከል የተወሰኑትን መላዎችም እንድታጋሩን ስለፈለግኩ ነው። በዚህ ውይይት ወደ አንተ ከጀመርከው ሀሳብ ጋር አካተ ይህንን ሀሳብህን ንገርንና ወደ ማጠቃለያችን መልካም እንግዲህ ያው ይህን ነው ይህንኑ ነገር እንዲተገበር ንቁ ተሳትፎ ማድረግ መቻል አለብን። ይሄ ዝምታ ነው ትልቁ ችግራችን፣ የሀገራችን ትልቁ ችግር ከቅድም ከጠቀስኳቸው የኢትኒክ ፌዴራሊዝሙ ከምንም በላይ ዝምታ ነው ትልቁ ችግራችን። የሳይለንት ማጆሪቲ የምንለው የሕብረተሰቡን ወደደም ጠላም የወክል አለሁ የሚለው እየወጣ ግድያ የሚፈጽመው እየወጣ የተለያየ የፖለቲካ ውሳኔ የሚወስነው መሪው የወጣበት ማህበረሰብ ነው እና ዝምታችን እውቅና የመስጠት ጉዳይ እንደሆነ ተገንዝበን በሀገራችን ጉዳይ ላይ አክቲቭ መሆን መቻል አለብን። መናገር መቻል አለብን። መብታችንን መጠየቅ አለብን። እዚህ ውጭ የሚኖረው ደግሞ ያ የተሻለ እድል አለው የመናገር ነፃነቱ። እዚህ የሚኖርበት ሀገር በተለይም እንግዲህ እኛ የምንኖርበት ዩኤስ አሜሪካ ትልቅ ሀገር ነው። በሆርን ኦፍ አፍሪካ ላይ ትልቅ የሆነ የሴክዩሪ ኢንትረስት ያለው የኢኮኖሚ ኢንትረስት ያለው ሀገር ነው። ከዛም ባለፈ በሰብአዊ መብት ጉዳይ ላይ ትልቅ ትኩረት ሰጥቶ የሚሰጥ ሀገር ነው። ስለዚህ እዚህ ሀገር ልናደርግ የምንችለው እንቅስቃሴ በህዝብ ተወካዮች አካባቢ፣ በሴኔት በኩል፣ በሀውሱ በኩል፣ በስቴት ዲፓርትመንት አካባቢ ልናደርጋቸው የምንችላቸው እንቅስቃሴዎች ቀጥተኛ የሆነ አዎንታዊም ሆነ አሉታዊ ተጽዕኖ ይኖራቸዋል በሀገራችን ጉዳይ ላይ ስለዚህ አክቲቪሊ በጣም መንቀሳቀስ ይኖርብናል። የህዝብ ተወካዮቻችንን ከዎቻችን የሪፕሬዘንታቲቭ ዲሞክራሲ ኤክሰርሳይስ የሚደረግበት ሀገር ነው። የህዝብ እንደራሴዎቻችንን በምንኖርበት አካባቢ ስለ ሀገራችን ጉዳይ ማሳወቅ፣ ስለ ህዝባችን ጉዳይ ማስተማሪያ ይገባናል። ይሄ ደግሞ ዝም ብሎ በአንዴ ጦርነት ስለመጣ ወይ ደግሞ የሆነ አካባቢ ማህበረሰብ ክፍል ስለተገደለ በስሜት ብቻ ልናደርገው የሚገባ ነገር አደለም። በተደራጀ ሁኔታ ተከታታይ በሆነ ሁኔታ ይህንን ነገር ልናደርግ ይገባል። ይሄ እንግዲህ ሊሽ እንዲሁ ዝም ብሎ የሚነገር ነገር አይደለም። በጣም አመሰግናለሁ ተመስገን። ይገባኛል የያዝነው ጉዳይ በአጭር ጊዜ የሚጠናቀቅ አይደለም። ተመልሰን በዚህ ውይይት መመለሳችን ስለማይቀር ያንተን ሀሳብ እዚህ ጋር ገታ ላድርግ። ይቅርታ አድርግልኝ። አንድ ከመለየታችን በፊት ግን ካሌብ፣ መደረግ በሚገባቸው ከዚህ ሀገር ሊወረሱ የሚገቡ በርካታ ነገሮች ሊኖሩ ይችላሉ። አንድ ደቂቃ ልስጥህና ሀሳብህን። ይቅርታ ሁለቱም አንደበተሩቱና ጥሩ ተናጋሪዎች እንደሆናችሁ አውቃለሁ። ካለኝ ጊዜ አንጻር ነው የምገድባችሁ በአንድ ደቂቃ ውስጥ የአንተን ሀሳብ አቀብለን። በርካታ ነገሮች መውሰድ ይቻላል ከዚህ ሀገር የመጀመሪያው ነገር ሰላም ነው የሚመስለኝ ሰላም ያለው ሀገር ላይ ብዙ አይነት ችግሮቻችንን አብረን መፍታት እንችላለን ብዬ እገምታለሁ። በኢትዮጵያ ውስጥ የኢትዮጵያ ሕዝብ ከልብ ነው አብዛኛው በጣም ሰላማዊ ታጋሽ ኅብረተሰብ ነው። በጣም አርቆ አሳቢ ነው። ችግሩ የኢትዮጵያን ችግሮች የሚያምሱ በጣም ጥቂት የሆኑ ግለሰቦች ናቸው። እዚህ ውጭ ሀገርም ያለው አብዛኛው ኢትዮጵያዊ ማህበረሰብ በጣም ሰላማዊ፣ በጣም ሀገር ወዳድ ነው። ችግሩ ጥቂት ግለሰቦች ናቸው እና ከእንዲህ አይነት ችግሮቻችን ውስጥ እንደወጣ ሲሪየስሊ ከዚህ ሀገር መውሰድ ያለብን ብዙዎቻችን ራሳችንን ጨምሮ ቤተሰብ ልጆቻችን በሰላም የሚያድጉበት ሀገር ነው። የሰው ልጆች ፍላጎት ሁሉ ተመሳሳይ ነው እና ብዙ ኢትዮጵያ ውስጥ ያለው የማህበረሰብ ጉራጌ ይባል፣ አማራ ይባል፣ ትግሬ ይባል የተለየ ፍላጎት የለውም ሰላም ፍትህ፣ ሰርቶ መኖር፣ ልጆቹን በሰላም ማሳደግ፣ ተመሳሳይ የሆኑ በርካታ አይነት ጤና ማግኘት፣ ኢንፍራስትራክቸር ማግኘት ተመሳሳይ የሆኑ ፍላጎቶች ነው ያሉት። ከዚህ ፍላጎት ሊያወጡት የሚፈልጉትን ጥያቄዎች ሁልጊዜ ወደ ጎን ማድረግ ያስፈልጋል ብዬ ገምታለሁ። እዚህ ሀገር ያለን ኢትዮጵያውያኖች ከራሳችን ውጪ የሰው ጫማ ውስጥ ለመግባት መሞከር አለብን። ቅድም እንዳልኩት በምንም ተአምር ኢትዮጵያዊነትን መጀመሪያ እናያስቀድመው ኢትዮጵያዊነት ደግሞ ሲባል ለቃል አይደለም፣ ወይ ደግሞ እኛም በሚመስለን አይደለም። መደማመጥ መቻል፣ የማይመስለንን ሀሳብም የማይጥመንም የምንላቸውን ለማዳመጥ መሞከር መቻል አለብን። የሀገራችን ችግር በርካታ ነው። ፖለቲካውን ብቻ አይደለም ምንፈታለን ብለን መቆም ያለብን። በበርካታ ጉዳዮች ላይ ኢትዮጵያ ውስጥ ልንፈታ እንችላለን ብዬ ገምታለሁ። እዚህ ሀገር የምንማራቸው ነገሮች አሉ። እዚህ ሀገር ያሉ የተለያዩ ስብስቦች አሉ አሁን በኮሚዩኒቲ ደረጃ እንኳን ከኢትዮጵያ ኮሚኒቲ ውጭ ሌሎች አሉ። የኢንዲያን ኮሚኒቲ፣ የኤዥያን ኮሚኒቲ፣ የጂው ኮሚኒቲ በጣም ጠንካራ ጠንካራ ኮሚኒቲዎች አሉ። እና እዚህ ሀገር ውስጥ በውጭ ሀገር ያሉ ማህበራዊ ችግሮቻቸውን መፍታት ብቻ ሳይሆን ለሀገራቸው በርካታ የቴክኖሎጂ፣ የእውቀት፣ የገንዘብ ድጋፍ በተለያየ መልኩ ያደርጋሉ። ፖለቲካውን ብቻ አይደለም። ይህንን ተረፈን እዚህ ያለንም ኢትዮጵያውያኖች በተለያየ መልኩ ሀገራችንን መርዳት እንደምንችል ተገንዝበን ይህንን ጉዳይ ለጥቂት ሰዎች ብቻ አሳልፎ መስጠት ሳይሆን ራሳችንን ኢንጌጅ ማድረግ እንዳለብን በተለያየ ደስ በሚለን እና በምንችለው አቅማችን በሚፈቅደው መልኩ እያደረግን መሰባሰብ መቻል አለብን። ከምንም በላይ ግን ሁሌ ማስወገድ መቻል አለብን ብዬ የምገምጠው ራሳችንን ማሳም ሲጀመር ራሳችንን እንደ ሰው ልጅ ሲቀጥል በኢትዮጵያዊነት እ ከዚህ አይነት በጣም ቅርታ፣ አቋረጥኩ ያለኝ ሰዓት መጠናቀቁን ኤልያስ ስለነገረኝ ነው። እጅግ ጥሩ ጥሩ ሀሳቦችን አንስታችኋል። ይሄ ውይይት የመጨረሻችን እንደማይሆን ያውቃለሁ። ተመልሰን እንገናኛለን በሌላ ውይይት። ካሌብ አማረና ተመስገን መንግስቱ፣ ላቀበላችሁን ሀሳብ፣ ለሰጣችሁን ነገር ሁሉ በእጅጉ እናመሰግናለን። መልካም ቀን ይሁንላችሁ። ጋቢና ቪኦኤ ይቀጥላል። ቀጣዩ ጉዳይ ደግሞ ወደ ካምቦዲያ ይወስደናል። ከአንድ አካል ጉዳተኛ የስዕል ባለሙያ ላይም ያስተዋውቀናል ሊው ሞረንቼር በማለዳው የቀብ ስራውን መከወን ጀምረዋል። ይህን ከማድረጉ በፊት ከባለቤቱ ፉንዞ ጋር በመሆን ባለጥቁርና ነጭ ምስሎችን ሲያትሙ ከጠንካራ ሰሌዳ ላይ ምስሎችን ሲፈለፍሉ ነበረ። ሞረንቼር ይህን ይላል። እንደማስታውሰው የኪነ ጥበብ ስጦታዬ የጀመረው በአፈር ላይ በምስልበት የልጅነት ዕድሜ ነው። አድጌ ሰአሊ ሆናለው የሚል ህልም አልነበረኝም። በአደጋው ምክንያት አካል ጉዳተኛ ከሆንኩኝ በኋላ ኤፒክ አርት በተሰኘ አንድ መንግስታዊ ያልሆነ ድርጅት አማካይነት የስዕል ክህሎትን መማር ጀመርኩ። ከ12 ዓመታት በፊት ሞርኒቸር በአንድ የግንባታ ስፍራ በተፈጠረ የኤሌክትሪክ አደጋ ምክንያት ሁለት እጆቹ ከክርኑ በታች ተቆርጠዋል። በትውልድ መንደሬ ውስጥ ብቸኛ የሆንኩ ይመስለኝ ነበር። የተወሰኑት ሰዎች ከእኔ በላይ ሲንገላቱ ተመለከትኩ። ያን ስመለከት የመኖርና በትጋት የመስራት ፍላጎት አደረብኝ። የዛሬ አራት ዓመት ሞርኒቸር ከዩናይትድ ስቴትስ ሲያትል ከተማ ከመጣችው ሌላ ሰዓሊ ላውሬን አይዳ ጋር ተገናኘን። ላውሬን በካምቦዲያ ውስጥ የስዕል ማዕከልዋን ለሀገሪቱ ሰዓሊያን ክፍት አድርጋ ነበረ። መጀመሪያ ላይ እንዲሁ ይስል ነበር። የመጀመሪያው ስዕሉን እኔ ፈልፍ እያወጣሁለት፣ በሁለተኛው ቀን እኔ መስራት የምችል ይመስለኛል ልሞክር አለኝ። አሁን እንደምታዩት የተዋጣለት ሆኗል። ገዘፍ ያሉ በትኩረት የተሰሩ ሰሌዳዎችን እየሰራ ነው። በአክሬሊክ ቀለም ላይ በሸራ ላይ በብዛት ስዕሎችን ይስላል። በቢራቢሮ ክንፍ ውስጥ ሆኜ የሚያሳየው ምስል ከሩዝ ማሳውሪያ ከተማውንም ሆነ ብዙ ሰዎችን ከማያውቅ የገጠር ልጅነት ከፍ ወዳለ ደረጃ ሕይወቴን አሸጋግሮታል። ወደ ኪነ ጥበብ ፊቴን ሳዞር ሕይወቴም ተቀየረ። ብዙ ጊዜ ጣፋጭ የሕይወት ተምሳሌቶችን በስራው ውስጥ ያካትታል። ይሄ አሁን የልብስ መስቀያዎች ስብስብ ነው። ተሰባሪ ቢመስሉም በእርግጥ ግን ጠንካሮች ናቸው የሚል ነው ሀሳቡ ሲጠነክሩ ብቻ ነው ከባድ እርጥብ ልብሶችን ሊሸከሙ የሚችሉት። ይሄ ራሱን በተምሳሌታዊ መንገድ የገለጸበት ስራ ነው። አካል ጉዳተኛ ሆኖ ቢታይም አካል ጉዳተኛ ነኝ ብሎ ግን አያስብም። ከሚታየው በላይ ጠንካራ ነው። ከአደገው በኋላ የሞርኒቼር አጎት ዳክዬዎችን እንዲጠብቅ አላነት ሰጡት። በወቅቱ የገጠመው አንዳንዴ አስደሳች አንዳንዴ ደግሞ አስቸጋሪ በተሰኘው ሼና ሸልቢ ባስጎበኙት ስራው ላይ ተንጸባርቋል። የስዕል አውደ ርዕይ የቀረበው በዴንቨር ኮሎራዶ ነበረ። ግለት የታከለበትና አስቸጋሪ ስራ ነበር። ይሁንና የስራ እድሉን በማግኘቱ አመስጋኝ ነበር። ለዚያም ነው አንዳንዴ አስደሳች አንዳንዴ አስቸጋሪ የሚለው ሀሳቡ ከብዙ ሰዎች ጋር የተዛመደው። በብዙ ግስሀንግስ ውስጥ የሚታየውን ያማረ አሳ ስዕል እወደዋለሁ። የእኛውም ዓለም እኮ ትርምስ ባያጣውም የሚያማምሩ አሳዎች ይገኙበታል። ቀላል ስሜት የሚነካና በእውነቱ ተወዳጅ ስራ ነው። ሞርኒቼር ኪነ ጥበብና የደረሰበት አደጋ የማይነጣጠሉ የሕይወቱ አካላት እንደሆኑ ይናገራል። ከልመናና በሌሎች ዳረጎት ከመኖር ወዲያ አካል ጉዳተኞች ምንም መስራት አይችሉም የሚሉ ሰዎችን አስተሳሰብ ቀይሬ ያለሁ። ሞኒቴር ኦፕን ስቱዲዮ ካምቦዲያ ኮሌክቲቭ የተሰኘው የካምቦዲያውያንን የስዕል ስራዎች የሚያስተዋውቅና ለገበያ የሚያበቃ ተቋም አባል ሆኗል። አድማጮቻችን አብራችሁን ስላመሻችሁ እጅጉን እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገሶ ይበለን። መልካም ምሽት ይሁንላችሁ።